ባለፈው መጋቢት ወር ከቢሮአቸው ተወስደው በእስር ላይ የሚገኙት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ሊቀመንበር ዝናቡ አበራ በተለያዩ ሆስፒታሎች የልብና ሌሎች ሕመሞች ሕክምና እየተከታተሉ መሆናቸውን ምክትላቸው መጋቢ ብሉ የአብርሃም ሃይማኖት ለአሜሪካ ድምፅ ገልጸዋል። በህመማቸው ምክንያት ዛሬ በነበረው ችሎት ላይ እንዳልተገኙ አረጋግጠዋል። በችሎት ውሎ እርሳቸውን ጨምሮ በአስቸኳይ ጊዜ አዋጅ ወቅት በቁጥጥር ስር በዋሉ ዘጠኝ ሰዎች ላይ ፍርድ ቤት ለፖሊስ የሰጠውን ተጨማሪ የምርመራ ጊዜ በመቃወም ጠበቆቻቸው ይግባኝ አቅርበው ክርክር ተደርገዋል። በሌላ በኩል በአስቸኳይ ጊዜ አዋጅ አውድ ስር በቁጥጥር ስር ውለው እስካሁን ለፍርድ ያልቀረቡ ሶስት የብዙሀን መገናኛ ባለሙያዎችን ጨምሮ አራት ግለሰቦች በጠበቆቻቸው አማካኝነት አካልን ነጻ የማውጣት ክስ መስርተዋል። የዚህን ጉዳይ ዝርዝር ኬኔዲ አባተ ይዘዋል። የኃይል ጊዜው ባበቃው የአስቸኳይ ጊዜ አዋጅ አውድ ስር ከመጋቢት 17 ቀን 2016 ዓ ም ጀምሮ በእስር ላይ የሚገኙት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ዝናቡ አበራ የልብና ሌሎች ህመሞች እንዳጋጠሟቸው የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ለአሜሪካ ድምፅ ተናግረዋል። ባለፈው ሳምንት አርብ አመሻሽ ላይ ከሌሎች እስረኞች ጋራ ከአዋሽ አርባ ማቆያ የተመለሱት አቶ ዝናቡ ከትናንት በስቲያ ረቡ ጀምሮ በተለያዩ ሆስፒታሎች በሕክምና ላይ እንደሆኑ እና ዛሬ በነበረው የእርሳቸውና ሌሎች ስምንት ተከሳሾች የችሎት ቀጠሮ ላይም እንዳልተገኙ አክለው ተናግረዋል። ፕሮፌሰር ዝናዋ አበራ ከረቡዕ ጀምሮ ከባድ ተሰምቷቸው በሶስተኛ ፖሊስ ጣቢያ ባሉ የህክምና ባለሙያዎች ሬፈር ከኛ አቅም በላይ ነው በማለት ወደ ራስ ደስታ ሆስፒታል እንዲሄዱ ምርመራ እንዲደረግላቸው ሮብ ከሰዓት ተደረገ። በተመሳሳይ ትናንትም የተለያዩ ምርመራዎች እየተደረገላቸው የልብ ህመም ኩላሊታቸውም፣ እንዲሁም ሌሎች ህመሞች አጋጥመዋቸዋል። አሁን በህክምና ክትትል ላይ ይገኛሉ። በዛሬው ዕለትም ችሎት መቅረብ አልቻሉም የጤናቸው ሁኔታ ከባድ ከመሆኑ የተነሳ ራስ ደስታና ሌሎች ከፍተኛ ምርመራ ያለባቸው ቦታዎች ላይም የልብ ምርመራ እንዲሁም የውስጥ ደዌ ዛሬ ምርመራ እያካሄዱ ነው በእድሜም ገፋ ያደረጉ ሰው ናቸው አዋሽ አርባ እንኳን ለሳቸው ለእኛ ለወጣቱ ከባድ እንደሆነ እኔ ምስክር ነኝ ቦታው ላይ ከዛ በፊት ግን ጤነኛ ፍጹም ጤነኛ ሰው ናቸው የኢህአፓ ሊቀመንበር ዝናቡ አበራን ጨምሮ በአንድ መዝገብ ስር ምርመራ እየተደረገባቸው የሚገኙ ዘጠኝ ች ባለፈው ረቡ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የቀጠሮ ችሎት ሲቀርቡ ለፖሊስ የ12 ቀን ተጨማሪ የምርመራ ጊዜ ተፈቅዶ ነበር። ይህን በመቃወም ጠበቆቻቸው ይግባኝ አቅርበው ዛሬ አርብ ሰኔ ሰባት ቀን ክርክር መደረጉን ከጠበቆቻቸው አንዱ ሰለሞን ገዛኸኝ ለአሜሪካ ድምፅ ተናግረዋል። ጠዋት ክርክር አርገናል። ፖሊስ ያንኑ ቀደም ብሎ ተጨማሪ ጊዜ የጠየቀበትን ምክንያቶች ነው ላይ መልስ የሰጠው ከዛም ውስጥ ለምሳሌ የሰውና የሰነድ ማስረጃ ማሰባሰብ እንዲሁም ደግሞ ባንክ እንቅስቃሴ በተመለከተ ለኢንሳ እና ለብሔራዊ ባንክ ኤላክስ ስለሆነ የዛን ውጤት ለመጠባበቅ የጀመርነው ምርመራ ሰፊ በመሆኑ ውስብስብ በመሆኑ የጠየቁት ይግባኝ ውድቅ ይባላል እና የሥር ፍርድ ቤት ውሳኔ ይጽናልን የሚል ነው። በእኛ በኩል የቀረበው እነዚህ ተጠርጣሪዎች ወይም ይግባኝ ባዮች ላለፉት ሰባ ሰማንያ ቀናት በአዋሽ አርባ የቆዩ ናቸው ፖሊስ ምርመራ አላደረኩም ያለው ከእውነት የራቀ ነው። ምክንያቱም ራሳቸው ተጠርጣሪዎች እንዳመለከቱት ፖሊስ እራሱ አሁን ለዚህ ለተጨማሪ ምርመራ መጠየቂያ የመጡት ፖሊሶች አዋሽ አርባ በነበርንበት ወቅት እየመጡ ቃላችን ይቀበሉ ነበር። ስለዚህ ምርመራ የተጀመረው አሁን ሳይሆን ላለፉት ሰባ ሰማንያ ቀናት ስለሆነ ተጨማሪ ቀን አያስፈልገውም በማለት ተከራክረናል። ፍርድ ቤቱ የእውነታችንንም ክርክር ካዳመጠ በኋላ ለብይን ሰኞ አምስት ሰዓት ተቀጥሯል። በተመሳሳይ በአስቸኳይ ጊዜ አዋጁ አውድ ስር በቁጥጥር ስር ውለው በወራት ለሚቆጠር ለተለያየ የጊዜ መጠን በአዋሽ አርባ ወታደራዊ ማሰልጠኛ ካምፕና በአዲስ አበባ ታስረው የቆዩ ሶስት የብዙሀን መገናኛ ባለሙያዎችን ጨምሮ አራት እስረኞች በጠበቆቻቸው አማካኝነት አካልን ነጻ የማውጣት ክስ መስርተዋል። ክሱ ባለፈው ማክሰኞ ሰኔ አራት ቀን መመስረቱን የገለጹት ጠበቃና የሕግ አማካሪ አዲሱ ጌታነህ ፖሊስ ዛሬ አርብ ሰኔ ሰባት ቀን ቀርቦ መልስ እንዲሰጥ በፍርድ ቤት ታዞ የነበረ ቢሆንም አለመቅረቡን አመልክተዋል። በቃሉ ሐምሌ ሰላሳ ጀምሮ ሁለት ሺ አስራ አምስት ጋዜጠኛ ቴዎድሮስ ዘርፉ ነሐሴ አስራ አምስት ጀምሮ ነው በቁጥር ስር የዋለው። ጋዜጠኛ በላይ ማናየ ደግሞ ህዳር ሶስት ሁለት ሺ አስራ ስድስት ጀምሮ ነው በቁጥር ስር የዋለው። እስካሁን ድረስ ምንም አይነት የፍርድ ቤት ትእዛዝም የለም፣ ወደ ፍርድ ቤትም አልቀረቡም። የአስቸኳይ ጊዜ አዋጁ ማለቁን መነሻ በማድረግ ከሰኔ አራት ሁለት ሺ አስራ ስድስት አመተ ምህረት ነው አካል ነጻ ማውጣት አቤታችን ላይ ለፌዴራል ፖሊስ መልስ እንዲሰጥ ለዛሬ ሰኔ ሰባት ሁለት ሺ አስራ ስድስት ዓመተ ምሕረት ነበረ ተዛሬ የተሰጠው ግን አሁን ስምንት ሰዓት ላይ በነበረው ቀጠሮ ፌዴራል ፖሊስ አልቀረበም። ከአራቱ ታሳሪዎች መካከል ለአስር ወራት በአዋሽ አርባ የቆየው የብዙሀን መገናኛ ባለሙያ በቃሉ አላምረው እና ከዘጠኝ ወር በላይ የታሰረው ቴዎድሮስ ዘርፉ ዛሬ ከአዋሽ አርባ በመመለስ ላይ እንደሚገኙ ማረጋገጣቸውን ከጠበቆቻቸው አንዱ የሆኑት አቶ አዲሱ ገልጸዋል። ሌሎቹ ሁለት ታሳሪዎች በአዲስ አበባ እንደሚገኙ ማረጋግጠዋል። በአራቱ እስረኞች ላይ የሚቀርበውን ክስ ለመስማት ፖሊስ የፊታችን ሰኔ 11 ቀን እንዲያቀርባቸው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ለበሽበታ ምድብ ችሎት ትዕዛዝ መስጠቱንም አቶ አዲሱ ጌታን አክለው ተናግረዋል። ይህ በእንዲህ እንዳለ ለአስር ወራት ያህል በእስር ላይ የቆየው በላይ በቀለ ወያ ትናንት ባህር ዳር ከሚገኝ እስር ቤት በገንዘብ ዋስ መለቀቁን የአሜሪካ ድምፅ አረጋግጧል። በተለያዩ መድረኮችና የማህበራዊ ብዙሃን መገናኛ ፖለቲካዊና ማህበራዊ ይዘት ያላቸው ግጥሞችን በማቅረብ የሚታወቀው ገጣሚ በላይ በቀለ ወያ ነሐሴ አስር ቀን ሁለት ሺ አስራ አምስት ዓመተ ምሕረት ነበር በቁጥጥር ስር የዋለው የቀድሞው የ የኢዜማ ሊቀመንበር የሸዋስ አሰፋ ደግሞ ከአንድ ሳምንት እስር በኋላ ባለፈው ቅዳሜ ሰኔ አንድ ቀን ተለቀዋል። የእርስ በርስ ጦርነት ይብቃ በሚል መሪ ቃል ላለፈው ህዳር 30 ቀን 2016 ዓ ም ተጠርቶ የነበረውን ሰላማዊ ሰልፍ ሲያስተባብሩ ከነበሩት ፖለቲከኞች አንዱ የሆኑት የቀድሞው የኢዜማ ሊቀመንበር የሸዋስ አሰፋ አርብ ግንቦት 23 ቀን 2016 ዓ ም ምሽት ላይ በቁጥጥር ስር መዋላቸውን መዘገባችን ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ Atis ababa.